ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በምሽቱ የጋቢና ጉዞ በኢትዮጵያና ሶማሊያ የተከሰተው ድርቅ እያስከተለ ያለውን ችግርና ሰዎችን ለማዳን የተያዙ ጥረቶችን ይዘናል። ልክ ነው። የተባበሩት መንግሥታት ድርጅት ዜጎቹ አፋጣኝ እርዳታ ካላገኙ በረሃብ በሽታና የሞት ስጋት ተጋርጦባቸዋል ይላል። እርዳታ የሚያስፈልጋቸው አካባቢዎች በስፋት አርብቶ አደሮች ናቸው። አስቀድሜ እንዳልኩት ጉዳቱ በሶማሌ ክልል ማኅበረሰብ ላይ ብርቱ ችግር እያሳደረ ይገኛል። በርካቶች፣ በሺዎች የሚቆጠሩም ለከብቶቻቸው የመጠጥ ውሃና ግጦሽ ፍለጋ መሰደድ ላይ ይገኛሉ። በኦሮሚያ ክልል ደግሞ የቦረና ዞን አርብቶ አደሮች ከብቶቻቸው ያለቁ መሆናቸውንና ዋጋ መውደቁን ይናገራሉ። ድሮ አንድ ወላ አንድ ላም ድሮ ወደ ስ ይህ ወፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን አራት መቶ አራት መቶ ብር ሎ የሚሸጣሉ የድርቁ ሁኔታ በምስራቅ አፍሪካ የምግብ ዋጋን አንሯል። ባለፉት አስራ ሁለቱ ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው። ፌስቡክ ላይ አስተያየቶቻችሁን እየሰጣችሁን ጠብቁን። በሌላው ዘገባችን ደግሞ የቀድሞው ኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቢ ሕግ የመሠረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ወስኗል። ዝርዝሩን ይዘናል። ወደ ጣሊያንና ግሪክ የባህር ወደብ የሚጎርፉ ስደተኞች ሕይወት ላይ የተሰሩ ሁለት ጥናታዊ ፊልሞች የዚህ ዓመት የኦስካር የፊልም ሽልማት እጩ ሆነዋል። እባክን፣ ልትረዳን ትችላለህ? ያላችሁበትን ቦታ እባካችሁ ያላችሁበትን ቦታ ነገሩኝ። አንድ መቶ ስልሳ ሰባት ገደማ እንሆናለን። እባክ፣ ትንንሽ ልጆች ይዘናል። እባክ፣ እርዳን፣ እየሰመጥን ነው ጋፒና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ አስተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የዩናይትድ ስቴትስ የሀገር ውስጥ ደህንነት ጥበቃ መስሪያ ቤት በሚሊዮኖች የሚገመቱ ህጋዊ ፈቃድ የሌላቸውን ፍልሰተኞች ከሀገር ለማስወጣት ያስችላል ያለውን የፖሊሲ ዝርዝር ይፋ አድርጓል። ኃላፊው ጆን ኬሊ ትላንት ማታ መመሪያውን ይፋ ሲያደርጉ ፕሬዚዳንት ዶናልድ ትራምፕ ባለፈው ወር ያወጡትን ጥንድ የጉዞ እገዳ መስሪያ ቤታቸው እንዴት ማስፈጸም እንደሚችል በመዘርዘር አስረድተዋል። በቀድሞ የፕሬዚዳንት ባራክ ኦባማ አስተዳደር በህገ ወጥ መንገድ የገቡ ስደተኞችን ከሀገር ለማስወጣት ትኩረት ይደረግ የነበረው ከበድ ያለ ወንጀል በፈጸሙ ላይ እንደነበር ይታወቃል። የዩናይትድ ስቴትስ የሀገር ውስጥ ጥበቃ ደህንነት መስሪያ ቤት ኃላፊው ጆን ኬሊ ያን የቀድሞ ፖሊሲ ውድቅ አድርገዋል። ዛሬ ቅድሚያ የሚሰጠው በማንኛውም አይነት ወንጀል የተሳተፈውን ሰው በማስወጣት ላይ ነው ብለዋል። አንድ ስደተኛ በህገ ወጥ መንገድ የመንግስት ድጋፍ ማግኘቱ ከተረጋገጠ በወንጀል ስለሚያስጠይቀው ከሀገር ሊባረር ይችላል በአዲሱ መመሪያ መሠረት አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጽሙት የጭካኔ ተግባሮች የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ ያስጠነቅቃል። አምነስቲ ኢንተርናሽናል የተባለው ይህ ዓለም አቀፍ ተቋም የሰብአዊ መብት ድርጅት ስለ አፍሪካ ባወጣው ዘገባ ደግሞ አፍሪካ ውስጥ በሚካሄዱ ግጭቶች በፍጹማዊ አገዛዝ መበራከትና ፖለቲካዊ ውጥረት ምክንያት የሰብአዊ መብት ይዘት አደጋ ላይ መውደቁን አስገንዝቧል። ደቡብ አፍሪካ ከአለም አቀፉ የወንጀል ፍርድ ቤት አባልነቷ እንድትወጣ መንግስት ያለውን እቅድ አንድ የሀገሪቱ ፍርድ ቤት ዛሬ ውድቅ አድርጎታል። ፍርድ ቤቱ ለውሳኔው የሰጠው ምክንያት መንግስት እቅዱን ከማቅረቡ በፊት ፓርላማውን አለማማከሩ ህገ መንግስታዊ አይደለም የሚል ነው። የደቡብ አፍሪካ መንግስት ይህንኑ ከአይሲሲ ለመውጣት አቅጃለው የሚለውን ማሳሰቢያም እንዲሰርስ ፍርድ ቤቱ ጠይቋል። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ ለመውጣት እቅድ እንዳላት ለመጀመሪያ ጊዜ ያስታወቀችው በጦር ወንጀል ክስ በፍርድ ቤቱ የሚታደኑ የሱዳኑ ፕሬዝዳንት ኦማር አልበሽር እንደ አውሮፓውያን አቆጣጠር በ2015 ፕሪቶሪያም በጎበኙበት ወቅት እንደነበር ይታወሳል። የአይሲሲ አባል ሀገሮች በስምምነታቸው መሰረት ፍርድ ቤቱን ተወክለው ለተፈላጊ ወንጀለኞች የእስር ማዘዣ የመስጠት ህጋዊ ግዴታ አለባቸው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በድርቅ የተነሳ በሚሊዮኖች የሚቆጠሩ የተራቡ ዜጎቻቸው አስቸኳይ የነፍስ አድን እርዳታ ለሚያስፈልጓቸው ኢትዮጵያና ሶማሌ ሶማሊያ የተባበሩት መንግስታት የእርዳታ ድርጅት የድረሱልን ጥሪ አሰሙ። ዜጎቹ አፋጣኝ እርዳታ ካላገኙ በረሃብና በሽታ የመሞት ስጋት ተጋርጦባቸዋል። ሊሳ ሽላይን ከጄኔቫ ያጠናከረችውን ሄኖስ ሰማዝጌር ያቀርበዋል። በኢትዮጵያና ሶማሊያ የዛሬ አምስት ዓመት ተከስቶ የነበረው ድርቅ በተለይ በሶማሊያ 260 ሺህ ሰዎችን የገደለ ነበር። ረሃቡ በዚህ ዓመት አገርሽቶ ተመልሷል። በድርቁ ክፉኛ የተጠቁት የኢትዮጵያ ሶማሊያ ክልልን ጨምሮ የሰሜን ሶማሌዎቹ ፑንትላንድና ሶማሊላንድ ሲሆኑ በተለይ በሰሜናዊ ሶማሊያ በረሃብና በሽታ ሕይወታቸው ያለፈ ሰዎች ወደ አስራዎቹ መድረሱን የረድኤት ድርጅቶች መዝግበዋል። የተባበሩት መንግስታት ድርጅት በኢትዮጵያ እንደገና ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ 18.5 ሚሊዮን ዶላርስ ፈሰስ አድርጎ ስራ ጀምሯል። የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች አስተባባሪ ጽሕፈት ቤት ኦቻ ቃል አቀባይ የንስ ላርክ በኢትዮጵያ ሶማሌ ክልል ለ785 ሺህ ሰዎች እርዳታ ለመስጠት እንቅስቃሴ ተጀምሯል ብለዋል። በክልሉ በረሃብና በምግብ እጥረት እንደዚሁም የመጠጥ ውሃ እጥረት የተጎዱ ሰዎችም መበራከቱን ያስረዳሉ። እርዳታ የሚያስፈልጋቸው አካባቢዎች በስፋት አርብቶ አደሮች ናቸው። አስቀድሜ እንዳልኩት ጉዳቱ በሶማሌ ክልል ማህበረሰብ ላይ ብርቱ ችግር እያሳደረ ይገኛል። በርካቶች በሺዎች የሚቆጠሩም ለከብቶቻቸው የመጠጡ ውሃና ግጦሽ ፍለጋ መሰደድ ላይ ይገኛሉ። የተባበሩት መንግስታት ድርጅት ዩኤንኤችሲአር ቃል አቀባይ ሊዮ ዶብስ በሺዎች የተቆጠሩ ሰዎች በድርቁ የተነሳ ከቤት ንብረታቸው በመፈናቀል ላይ እንደሆኑ አስረድተዋል። ድርቁ የምግብ ዋጋን ያናረ ሲሆን የዝናብ እጥረት ከሰላም ማጣትና ጦርነት ጋር ተዳምሮ የዜጎችን ኑሮ እጅግ የከፋ በማድረጉ ወደ መዲናዋ ሞቃዲሾና ሌሎች ከተሞች የሚሰደዱ ሰዎች ቁጥር ጨምሯል። መንግስቱ ዜጎች ከቀያቸው እንዳይፈናቀሉ በማሳሰብ ባሉበት የነፍስ አድን እርዳታ ለማድረስ እንደሚንቀሳቀስ አስታውቋል። የዛሬ አምስት ዓመት ዜጎች ከቤታቸው ከወጡ በኋላ በእግራቸው የሚያደርጉት ጉዞ እንደደከማቸውና ለብዙዎችም ሞት ምክንያት መሆኑ የሚታወስ ነው። ዩኤንኤችሲአር ከቤት ንብረታቸው ለተፈናቀሉ እርዳታ እያደረገ መሆኑን ድርቁ ወደ ለየለት ረሃብ ከመሸጋገሩ በፊት ደግሞ አፋጣኝ እርዳታ መደረግ አለበት ሲሉ አሳስበዋል። በሶማሊያ እስከ ሰኔ ወር ድረስ ድርቁን ለመዋጋት 828 ሚሊዮን የአሜሪካን ዶላርስ እንደሚያስፈልገው ቃል አቀባይ ደብስ ተናግረዋል። የተባበሩት መንግሥታት ድርጅት በኢትዮጵያ 56 ሚሊዮን ህዝብ በረሃብ ላይ እንደሚገኝ ገልጾ ሁኔታው ላለፉት አስርት ዓመታት ከታዩ የከፋ መሆኑን አሳስቧል። በዚህ ዓመት የተባበሩት መንግስታት ድርጅት በኢትዮጵያ ሥራውን ለማከናወን ወደ አንድ ቢሊዮን ዶላርስ የሚጠጋ ገንዘብ እንደሚያስፈልገውም ጨምሮ ገልጿል። በኢትዮጵያ በአምስት ክልሎች ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ የደረሰው ወደ አስከፊ ረሃብ ሊደርስ እንደሚችል የረዴት ድርጅቶች እያስጠነቀቁ ነው። በአሁኑ ሰዓት ድርቁ ከብቶች እየጨረሰ ነው የተባለበትን የቦረና አርብቶ አደሮች ከብቶቻቸው እያለቁ መሆኑን ገልጸው የተረፉትን ገበያ ሲያወጧቸው ከ10 ሺህ በላይ ይሸጡ የነበሩት ከብቶች ከ400 ብር ያነሰ እንደሚገመትባቸው ይናገራሉ። መንግስት አስቸኳይ እርዳታ ከለጋሾች ጠይቋል። ጽዮን ግርማ ዝርዝር አላት። በኢትዮጵያ በተከሰተው ድርቅ አምስት ነጥብ ሰባት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል ተብሏል። ይህ ቁጥር ከጥቂት ሳምንታት በፊት ይፋ ሲደረግ 5 ነጥብ 6 ሚሊዮን የነበረ በመሆን ሲሆን በሳምንታት ጊዜ ውስጥ በአንድ መቶ ሺህ ቁጥር ጨምሯል። ድርቁ የተከሰተው በኦሮሚያ፣ በሶማሌ፣ በደቡብና በአማራ እንዲሁም በአፋር ክልል ነው። የብሔራዊ አደጋ ስጋት አመራር የእርዳታ ጥሪውን ይፋ ሲያደርግ በኦሮሚያ 36 በመቶ፣ በሶማሌ ክልል 29 በመቶ፣ በአማራ 11 በመቶ፣ በደቡብ 8 በመቶና በአፋር 7 በመቶ መሆኑን ገልጾ ነበር። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽፈት ቤት ዩኤን ኦቻ ለእርዳታ የተጠየቀው ገንዘብ በአስቸኳይ ካልተገኘ ውጤቱ እጅግ አስከፊ ይሆናል ብሏል። የኢትዮጵያ መንግስትም ሆነ የተባበሩት መንግስታት ድርጅት ባወጡት ሪፖርት በኦሮሚያና በሶማሌ ክልል የደረሰው ችግር አስከፊ እንደሆነ ገልጸዋል። የአሜሪካ ድምፅ ከዚህ ቀደም ወደ አነጋገራቸው የቦረና ዞን ዱብሉቅ ወረዳ ነዋሪዎች በድጋሚ ደውለን ነበር። ከብቶቻቸው መሞት መቀጠላቸውን ገልጸዋል። በዚህ አካባቢ የሚኖሩት አቶ ጉዩ ሀለኬም ለቀሩት ከብቶቻቸው መንግስት ገበያ እንደሚያመቻች የገለጸላቸው እንደሆነ ተናግረው አሁን ግን የከብቶቻቸው ዋጋ እጅግ መውረዱን ይገልጻሉ ልጀ ነበረ አሁን ነጋዴዎችም ባለፈው መንግስት ምት ቦታው እንትን አመቻቻሉ ብሎ ለነጋዴዎች እና የተለያየ አሉ። ግን እስከዚህ የተጨመረ ዋጋ ያ ናቸው። ድሮ አንድ አንድ ላም ድሮ ወደ ወደ አስር ሺህ ይህ ወብራም ከሆኑ ትንሽ ዋጋው ስለሚጨምር አሁን አራት መቶ ብር አራት መቶ ብር ብሎ የሚሸጥ አለ። አዎ እንደ በዘበልኩ ስለሆነ ያው እስከዚህ ቶሎ የሚሸጥ ነገር የለም። ትንሽ ደም ካለውና በቃ ከሁለት ሺህ በላይ የሚበልጥ የለም። በዚሁ አካባቢ በርካታ ከብቶች እንዳላቸው የተናገሩት አቶ ፍቃዱ ጃልዴታ ለአስቸኳይ እርዳታ ካልተገኘ ከብቶቹ ወደ ሰዎች የከብቶቹ ድርቅ ወደ ሰዎች ተዛምቶ የከፋ አደጋ ሊደርስ ይችላል ብለዋል። ሰዎች ላይ ችግር ያስከትሏል። ችግር ያስከትሏል። አደረ አሁን ከብቱን ለመሸጥ ያለው እድል በጣም አማራጭ በጣም የመነመነ ነው። ምክንያቱም ከብት ላይ ያለው ገበያም ደካማ ነው። ደግሞ ከብቱ ራሱ በጣም ከስቷል። አንዳንዱ ውስነት ስነ ከብቱ ነው ያለው ያለው ሁሉ ከስቶበታል። አንዳንዱ የሞተወስነ ሻላ ላይ ይኖረዋል። እነዚ አንዳንዱ ለሽቶ በዛ ሊያገግም ይችላል። አጠቃላይ ያለው ሁኔታ፣ ከአሁን በኋላ ያለው ሁኔታ የእርዳታ ጉዳይ በጣም ያሳስባል። በተለይ ያሉት የኅብረተሰብ ክፍሎች መንግስትም፣ የተለያዩ የእርዳታ ድርጅቶችም ህዝቡን በቅርበት የተከታተሉ ገዛ ካላደረጉ ያለው ድርቅ ሁኔታ ለከብቱ ቀርጽ አልፎ ለሰው ራሱ በጣም የሚያሰጋ ነው። አርብቶ አደሮቹ እንደሚሉት በአጭር ጊዜ ውስጥ ዝናብ መዝነብ ካልተቻለ ምንም ተስፋ የለንም፣ ተስፋችን ፈጣሪ ብቻ ነው ብለዋል። ሄላው ጅግጅጋ፣ ሄላው ጎደይ፣ ሄላው ቀብሪ ዳሃር፣ ሄላው ደጋሕቡር፣ ሄላው ዲረዳበ፣ ሄላው ሽኒ ጋቢና ቪኦኤ ጋቢና ጋቢና ጋቢና ጋ ጋቢ የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አዲሱ የሶማሊያ ፕሬዚዳንት መሐመድ ዐብዱላሂ ፈርማጆ ዛሬ ቃለ መሐላ and the people of the United States, I congratulate President Formaggio on his election victory. የዩናይትድ ስቴትሱ ወኪል አምባሳደር ሸዋርትስ የተናገሩት ነው። በሥነ ሥርዓቱ ላይ ኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያው እሁሩ ኬንያታ፣ የጅቡቲው ስማኤል ኦማር ገሌ እንደዚሁም የዓለም አቀፍ ዲፕሎማቶች ተገኝተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሥነ ሥርዓቱ ላይ ባሰሙት ንግግር ከአዲሱ የሶማሊያ ፕሬዚዳንትና አስተዳደር ጋር አብረው ለመስራት ያላቸውን ፍላጎት ፍላጐት ገልጸዋል። ኦው አውር ሰፖርት ሶማሊያ ኢዝ ቤስድ ኦን ተፕሮሞሽን ኦፍ ሚውቹዋል ሪስፔክት ሚውችዋል ኢንትሬስት አንድ ኢት ኢስ ኦውር ዊሽ ቶ ሴ ኤስቴብል አንድ ፒስፉል ሶማሊያ ለሶማሊያ የምናደርገው ድጋፍ መሰረት በጋራ መከባበር እና በጋራ ጥቅም ላይ የተመሰረተ ነው። ለአካባቢው ሰላም እና መረጋጋት አስተዋጽኦ የምታበረክት ሶማሊያን በምጣኔ ሀብትም የበለጸገች ጎረቤት መመልከት ተስፋችን ነው ብለዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለአካባቢውም በጎ ሚና የምትጫወት ሀገር ለማየት እንሻለን ብለዋል። ኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሶማሊያው ፕሬዚዳንት መሐመድ አብዱላሂ ፈርማጆ ቃለ መሐላ ስነ ስርዓት ላይ ተገኝተው የተናገሩት ነው። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በምስራቅ አፍሪካ ድርቅ ሰብል ከመሰብሰቡ በፊት እንዲጠወልግ በማድረጉ ዋና የሚባሉት ምግቦች ዋጋ አሻቅቧል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በሁኔታው ሁለቱም ማለት ቤተሰቦችና አርብቶ አደሮች እየተሰቃዩ ነው ብሏል። ጆዲ ካፑዋ ዘግቦታል። ሰለሞን ክፍሌ ያቀርበዋል። በፋኦ ማለትም በተባበሩት መንግሥታት የምግብና እርሻ ድርጅት ሪፖርት መሠረት በአብዛኞቹ የኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ታንዛኒያ ግዛቶች ውስጥ የበቆሎ የማሽላና ሌሎች ሰብሎች ዋጋ በከፍተኛ ደረጃ ጨምሯል። በድርጅቱ ውስጥ አንጋፋው የኢኮኖሚ ባለሙያ ማሪዮ ዛፓኮስታ የዓለም መረጃዎችንና ቅድሚያ ማስጠንቀቂያዎችን ያስተባብራሉ። አሁን ከተከሰተው ቀውስ ጀርባ ያለው ዋነኛ ምክንያት ባለፈው ጥቅምትና ታህሳስ ወራት መካከል ደቡባዊውን ግዛት የመታው ድርቅ ነው። ይህን አይነቱ ክስተት በአብዛኛዎቹ የምሥራቅ አፍሪካ ሀገሮች የተለመደ ነው። በአንዳንዶቹ እንደ ደቡብ ሱዳንና ሶማሊያ ባሉ አገሮች ግን ቀውሱ በሌሎች እንደ ግጭቶችና ሁከቶች ባሉ ምክንያቶች ይበልጥ ተባብሶ ይታያል። የምግብ ዋጋ መናር በምግብ ዋስትና ላይ ከባድ ችግሮችን ሊያስከትል ይችላል ሲሉም የፋኦ ኢኮኖሚስትና የዓለም መረጃዎችና ቅድሚያ ማስጠንቀቂያ አስተባባሪው ማሪዮ ዛፓኮስታ ያስጠነቅቃሉ። ባለፉት አስራ ሁለት ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው። በምስራቅ አፍሪካ አካባቢ ያለፈውን ዓመት የኤልኒኞ ጥፋት ተከትሎ የምግብ ዋስትና ተዳክሟል። በቂ ዝናብ ያለመጣሉም አዝመራው በከፍተኛ ደረጃ እንዲቀንስ አድርጓል ይላል ፋኦ፣ የተባበሩት መንግሥታት የምግብና እርሻ ድርጅት። አርብቶ አደሮችን ከወሰድን ደግሞ የከብቶች ዋጋ ካለፈው ዓመት በአንድ ሦስተኛ ወርዷል። ይህም ማለት ይላሉ የድርጅቱ ባለሥልጣን ሰብል ለመግዛት በቂ ገንዘብ አይኖራቸውም። አሃዛዊ ምሳሌ ለመስጠት ካስፈለገ በሶማሊያ አንዳንድ ግዛቶች ባለፈው ዓመት አርብቶ አደር አንድ ፍየል ቢሸጥ ከ110 እስከ 120 ኪሎ ግራም በቆሎ ይገዛ ነበር። አሁን ያንኑ ፍየል ቢሸጥ መግዛት የሚችለው 30 ኪሎግራም በቆሎ ብቻ ነው። ስለዚህ ቤተሰቡን ለመመገብ ያለው አቅም ከ70 እስከ 80 በመቶ መቀነሱ ግልጥ ነው። አሁን በምስራቅ አፍሪካ ሀገሮች የተከሰተው የምግብ ዋጋ ንረት በቅርብ ጊዜ ውስጥ ላይሻሻል ይችል ይሆናል። ምክንያቱም አሁን ወቅቱ በዚያ አካባቢ ሞቃት ነው ይላሉ ማሪዮ ዛፓኮስታ። ዝናብ የሚባል ነገር ደግሞ ከመጋቢት መጨረሻና ሚያዝያ አጋማሽ በፊት ይጥላል ተብሎ አይጠበቅም። ስለዚህም የሐምሌና ነሐሴ አዝመራ ከቀድሞ በታች እንደሚሆን ይገመታል። ዛፓኮስታ እንደሚሉት በተለይ አንዳንዶቹ ሀገሮች በከፊል ለችግር የተጋለጡ ይሆናሉ። እንደ ሶማሊያ እና ደቡብ ሱዳን በመሳሰሉት አገሮች የረሃብ አደጋ ሊኖር እንደሚችል እናውቃለን። በእነዚህ ሁለት አገሮች ውስጥ የድርቁ ውጤት በግጭቶችና አለመረጋጋት ችግሮች ተባብሷል። በአሁኑ ወቅት በምስራቅ አፍሪካ ሀገሮች ዋጋ የጨመረው የበቆሎና ማሽላ ብቻ አይደለም። ዛሬ በኬንያ የባቄላ ዋጋ አንድ ዓመት በፊት ከነበረው በአርባ ከመቶ ጨምሯል። በዩጋንዳ ዋና ከተማ በካምፓላ ደግሞ የባቄላና የካሳቫ ወይም የቦይና ዱቄት ዋጋ ሀያ አምስት በመቶ አድጓል። Manın ya na የጋቢና ጉዟችን ይቀጥላል። አስተያየቶቻችሁን ፌስቡክ ላይ አት ቪኦኤ አማሐሪክ ላኩልን። ከላይ ባሰማናችሁ ዘገባዎች ላይ ያሏችሁን አስተያየቶች አስፍሩ። ወደ ሌላው ዘገባችን ስናልፍ የቀድሞ የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቢ ሕግ የመሰረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ዛሬ ውሳኔ ያስተላልፏል። ፍርድ ቤቱ አንዲት ተከሳሽን ከወንጀሉ ነጻ ሲል አሰናብተዋል መለስካቸው አመሀ ዝርዝር አለው የፌዴራል አቃቤ ህግ ከሶስት ዓመታት በፊት በከባድ የሙስና ወንጀል ክስ በመሰረተባቸው አቶ መላኩ ፈንታ አቶ ገብረዋህድ ወለ ጊዮርጊስ አቶ አሞኝ ታገለ አቶ ተመስገን ጉላል አቶ እሸቱ ግረፍ አቶ ያለው ቡላ በተባሉ የባለሥልጣኑ ከፍተኛ ኃላፊዎችና በታዋቂ ነጋዴዎች አቶ ነጋ ገብረ እግዚአብሔር አቶ ከተማ ከበደ አቶ ጌቱ ጋለቴ እንዲሁም አቶ ገብረስላሴ ገብረ የቀረበባቸውን ክስ እንዲከላከሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት በየነባቸው። ፍርድ ቤቱ የካቲት 13 ቀን በሰጠው በዚህ ብይን በኦሮሚያ ክልል ምስራቅ ሸዋ ዞን የአዳሚ ቱሉ ነዋሪ የሆኑት የ59 ዓመቷ ወይዘሮ ሽቱ ነጋሽ በተከሰሱበት የሙስና ወንጀል መከላከል ሳያስፈልጋቸው በነፃ እንዲሰናበቱ አዟል። አቃቢ ሕግ በወይዘሮ ሽቱ ነጋሽ ላይ ከሙስና ጋር የተያያዙ በዝርዝር የወንጀል ድርጊቶች ክስ ይመሰርትባቸው እንጂ እንደ ክሱ የሚያስረዱለት ምስክሮችም ሆኑ የሰነድ ማስረጃ አቅርቦ ድርጊቱን ሊያረጋግጥ አልቻለም ሲል ፍርድ ቤቱ ተከሳሽን በነፃ አሰናብቷቸዋል። ይሁንና ወይዘሮ ሽቱ በተጠረጠሩበት ወንጀል ከሶስት ዓመት በላይ በማረሚያ ቤት ለመቆየት ተገደዋል። ፍርድ ቤቱ ይህንን ብይን ለመስጠት ለአያሌ ወራት ሲያራዝመው መቆየቱን በተመለከተ እና በብይኑ ላይም ያላቸውን አስተያየት እንዲሰጡኝ ከተከሳሽ ጠበቆች አንዱን አቶ አበበ አሳመረን ጠይቄያቸው ነበረ። አቶ አበበ ብይኑ ገና በእጃቸው እንዳልገባ አስረድተው በአሁኑ ጊዜ አስተያየት ለመስጠት እንደሚቆጠቡ ገልጸውልኛል። የፌዴራል አቃቢ ሕግ በናቶ መላኩ ላይ የሙስና ወንጀል ክስ የመሰረተው በጥቅምት ወር 2006 ዓ.ም እንደሆነ ይታወሳል። እንዲከላከሉ ከተበየነባቸው መካከል ባለ ሀብቱ አቶ ጌቱ ገለቴ ጉዳያቸው የሚታየው በሌሉበት ነው። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጨረሻው ዘገባችን ስንሸጋገር የመስታወት አራጋው ዘገባ ነው። ወደ ጣሊያንና ግሪክ የባህር ወደብ የሚጎርፉ ስደተኞች ህይወት ላይ የተሰሩ ሁለት ጥናታዊ ፊልሞች የዚህ ዓመት የኦስካር የፊልም ሽልማት እጩ ሆነዋል። በጃን ፍራንኮ ሮሲ የተሠራውና ፋየር አት ሲ የተሰኘው ፊልም በረጅም ጥናታዊ ፊልም መደብ፣ 4.1 ማይልስ የተሰኘው ደግሞ ደልፊን ማትዚያራኪ የተሰራው ፊልም በአጭር ታሪካዊ ፊልም መደብ እጩ ሆነው ቀርበዋል። የቪኦኤዋ ፔኔሎፒ ፑወክ ከፊልም አዘጋጁ ሮሲ ጋር ጥናታዊ ፊልሙ ሊያደርስ ስላቀደው መረጃ በተመለከተ አነጋግረዋለች። መስታወት ዝርዝሩን ይዛለች። ከሲሲሊያን የባህር ወደብ 120 ኪሎ ሜትር ርቀት ከቱኒዚያ የባህር ወደብ ደግሞ 7 ኪሎ ሜትር ርቀት ላይ የምትገኘው ላምፔዱሳ ትንሽ ደሴት ግማሽ ሚሊዮን ለሚሆኑ ስደተኞችና ፍልሰተኞች ለአመታት መጠለያ ሆና ስታገለግል ቆይታለች። እባክህን ልትረዳን ትችላለህ? ያላችሁበትን ቦታ እባካችሁ ያላችሁበትን ቦታ ነገሩኝ። አንድ መቶ ስልሳ ሰባት ሁለት ገደማ እንሆናለን። እባክ ትንንሽ ልጆች ይዘናል። እባክ እርዳን፣ እየሰመጥን ነው። በሲኒማ ጥበብ የታገዘው የኦስካር እጩ ፊልም የጂያን ፍራንኮ ሮዚ ሁለት የተለያዩ ዓለሞችን በተለይም በዛች ትንሽ ደሴት ላይ የሚኖሩ ስደተኞችን ህይወት ለማሳየት ነው የሚሞክረው። የአካባቢውን የጸጥታ ድባብ በደሴቲቷ የሚኖሩ በጭንቀት የሚማስኑ ሰዎችን ሰዎችንና አዳዲስ ፍልሰተኞችን ሕይወት ይዳስሳል። እነዚህ ሁለት ማህበረሰቦች የደሴቱ ነዋሪዎችና ስደተኞች ከዚህ ቀደም አይተዋወቁም። ላምፔዱሳ ደሴት ደግሞ በዓለማችን እየተከሰተ ያለውን ስደት እንደ ማሳያ ቦታ ሆኗል ማለት ነው። በሮሲ የተሰራው ይህ ጥናታዊ ፊልም የደሴቲቱን ነዋሪዎች የጭንቀት ህይወት ለማሳየት ይሞክራል። እያንዳንዳቸው የሰብአዊነት ስሜታቸውን በሚገልጹ የዓለማችንን ችግሮች ሲያንጸባርቁ ይታያሉ። ይህ ጥናታዊ ፊልም ማዕከል ያደረገው የሲሲሊያ ነዋሪውን ትንሽ ልጅ ሳሙኤልን ነው። ሮሲ የዚህን አዳጊ ወጣት ለህይወት ያለውን አመለካከት ጉጉቱን ለደህንነቱ ሲባል በመኖሪያ ቤት ውስጥ ብቻ ተወስኖ እንዲያድግ መደረጉንና የህይወትን ዋጋ በጨቅላ ጭንቅላቱ ሲያሰላስል ነው የሚያሳየው የሚያሳየው የሳሙኤል ሰን ጉጉት የሁላችንም ጉጉት ነው። የሚመኘውም እኛ የምንመኘውን ነው። የሳሙኤል ሰን ደካማ አይኖችም የሚያንጸባርቁት የእኛን ደካማ አይኖች ነው። በሌላ ወገን ደግሞ በጥናታዊ ፊልሙ የዶክተር ባርቶሎ መንፈስን ለማሳየት ይሞከራል። ወደ ላምፔድሽ ደሴት የሚመላለስ ብቸኛው የህክምና ባለሙያና የታመሙ ስደተኞችን በቅርበት የሚከታተል የሞቱትንም ስደተኞች መሞታቸውን የሚያረጋግጥ የህክምና ሰው ነው። ባርቶሎ በደሴቲቱ ያለውን የሰው ልጅ ስቃይ ድምጽ ነው የሚወክለው። ሁሉም ጥለው ይሄዳሉ። ስለዚህ ተናደድ ባዶ አድርገው በውስጥ ትልቅ ቀዳዳ ትተው ነው የሚሄዱት። የስደተኞች ችግር በዴፋኒ ማትዚያራኪ አጭር ጥናታዊ ፊልም አራት ነጥብ አንድ ማይልስ ውስጥም ይንጸባረቃል። ይህ ፊልም በኦስካር እጩ የሆነና ስደተኞችን ለማዳን የሚደረገው ጥረት ላይ የሚያጠነጥን በግሪክ ደሴት ሌስቦስ ላይ የተሰራ እውነተኛ ታሪክ ነው። በፊልሙ ላይ ዋና ገጸ ባህሪ የሆነው የባህር ጠባቂው ኬሪያኮስ እንደሚለው እሱ የሚያገለግልበት የጥበቃ ቡድን 200 ሰዎችን በየሰዓቱ ከመሞት ያድናል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 600 ስደተኞችን 6.5 ኪሎ ሜትር 4.1 ማይል ማለት ነው አቋርጠዋል ይላል። ፊልሙ ከቱርክ ወደ ሌቦስ ላምፔዱሳና ሌስቦስ የኖቤል ሽልማት እንዲያገኙ ነው እየጣርኩ ያለት። እነዚህ ሁለት ደሴቶች ለበርካታ የዓለማችን ስደተኞች መጠለያ ሆነዋል። ሮሲ፣ ይህ ጥናታዊ ፊልም ስለ ስደተኞች ያለውን መረጃ ለዓለም ለማዳረስ አንዱ መንገድ ይሆናል ብሎ ያስባል። ፔናሎፒ ፖሎ፣ ቪኦኤ ኒውስ፣ ዋሽንግተን። ያላችሁት የት ነው ወንድሜ? ወንድሜ ትሰማኛለ? ሄሎ ሄሎ to be ተጠያቂ ለዚህ ሁሉ ፈዳ አይ ወገን ሲጎዳ አይቶም እንዳላየ፣ ሰምቶም እንዳልሰማ ልብ ይላልፋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ አስተያየቶቻችሁ አይለን ፌስቡክ ላይ ቪኦኤ አምሃሪክ አት ቪኦኤ አምሃሪክ ላይ እንገኛለን። በትዊተርም እንደዚሁ አስተያየቶቻችሁን ስጡን። ስናስተናግዳችሁ ያመሸ ነው መስታወት አድረገውና ሄኖክ ሰማ ጊዜርነን መልካም ምሽት እያል እንሰናበታለን። ነገ እንገናኝ።